structured sentences ከልጁ አጠገብ ተቀመጠ። በጠረጴዛዋ አጠገብ ነው። የቤቷ አጠገብ ትልቅ ዛፍ አለ። በሳጥኑ ላይ ምንም የለም። ወንበሩ ላይ ተቀመጠ። ተንጠለጠለ። መንጠልጠል፣ ይንጠለጠላል። ከራሴ በላይ መብራት ተንጠልጥሏል። በዛፉ ስር ሰዎች ተቀምጠዋል። ድልድይ፣ ከድልድዩ ስር ወንዝ አለ። መውደቅ መኪናው ስር ወደቀ። ጫካ፣ ታች። ጫካው ከተራራው ታች ነው። እመንደሩ ታች መንገድ አለ። ከጋራው በታች ላሞች ይለቃቅማሉ። በኢትዮጵያ ውስጥ ይኖራል። በሆቴል ውስጥ አረፈ። ከቤት ውጭ ሄደ። በር ውጭ ቆመ። እስከ አዲስ አበባ ከተማ ድረስ ሄድኩ። የትምህርት ቤቱ ድረስ ወሰደው። ወታደር ከወታደሩ ጋር ሄድኩ። በአስተማሪዎቹ ዘንድ የተወደደ ነው። በተማሪዎቹ ዘንድ እወስደዋለሁ። ከእኔ ዘንድ ይኖራል። እዛፉ ጋ ነው። በእነሱ ቤት ጋር አለፈ። ከተራራው ግርጌ ወንዝ አለ። በኮረብታው ግርጌ ዛፍ በቅሏል። ሳጥኑን ጠረጴዛው ግርጌ አስቀምጠው። ኳስ ራስጌ ከትምህርት ቤቱ ራስጌ የኳስ ሜዳ አለ። የተራራው ራስጌ ሐይቅ አለ። ባስተማሪው ፊት ቆምኩ። የልጁ ፊት ጠረጴዛ አለ። ከጃን ወይ ፊት ቀረበ። ከተማሪዎቹ በፊት መጣ። ከመኪናው ኋላ ልጆች ይጫወታሉ። በቤቱ ኋላ ብዙ አበባዎች አሉ። የጠረጴዛ ኋላ አንድ ተማሪ ተቀመጠ። ከአምስት ዓመት በኋላ እሄዳለሁ። ከትምህርት ቤቱ ፊትለፊት ተማሪዎች ይጫወታሉ። በቤቱ ፊትለፊት አበባ በቀለ። በሆቴሉ ፊትለፊት ባቡር ጣቢያ አለ። በሁለታችን መካከል ምስጢር አለ። ከቤቶቹ መካከል መንገድ አለ። ከብዙ ሰዎች መካከል ቆሟል። ከቤቱ ጎን ዛፎች በቅለዋል። በጠረጴዛው ጎን ወንበር አለ። መቃጠል ሆቴሉ ጎን ያለው ሱቅ ተቃጠለ። ጎን ለጎን ከተማሪዎቹ ጎን ለጎን ተቀመጥን። ጥግ ከቤቱ ጥግ ዛፎች አሉ። የተራራው ጥግ ከተማ አለ። ሕፃን በግድግዳው ጥግ ሕፃኑ ተኝቷል። ጫካው በከተማው ዙሪያ ነው። ከቤቱ ዙሪያ አጥር አለ። በተገናኘን ቁጥር ስለ አስተማሪው ይነግረኛል። በስራ ምክንያት ሳልመጣ ቀረሁ። በትምህርት ጊዜ ወደ ሲኒማ ለመሄድ አንችልም። በትዕዛዙ መሰረት ወደ ሎንዶን ሄድኩ። በመልክ ረገድ የታወቀች ነች። ከዝናቡ የተነሳ ወደ አዲስ ከተማ ለመሄድ አልቻልኩም። በምስራቅ በኩል ያለው መሬት ያባቴ ነው። ከወንዙ ዳር ተቀመጠ። በባህሩ ዳር አንድ ቤት ሠራሁ። የሐይቁ ዳር ዛፎች በቅለዋል። በወንድሙ ፋንታ እሱ ተጋበዘ። መቸገር ከገንዘብ በስተቀር የቸገረኝ ነገር የለም። በትምህርቱ መጠን ሥራ ተሰጠው።